በተወሰነ መልኩ ነበር ማለት ይቻላል። ምክንያቱም ረፋድ አካባቢ ላይ የሁለቱ ክለብ ደጋፊዎች ስቴዲየም ላይ ለጠብ ተጋብዘው እንደነበረ መረጃዎች ደርሰውናል። የተወሰነ መልኩ በስቴዲየሙ ዙሪያና በስቴዲየሙ አቅራቢያ ባሉ ቦታዎች ላይ ግርግሮች እንደነበሩ ለመመልከት ችለናል። በዚህ በዚህ ካየ ነው አዎ፣ በተወሰነ መልኩ የፀጥታ ስጋቱ ነበር። ያንን ስጋት ከመፍራትም አንጻር ከመልግን ለማቋረጥ እንደተገደደ ፌዴሬሽኑ ከዚህ ሲገልጽ ነበር እና በተወሰነ መልኩ ተመልክተናል። በተወሰነ መልኩ ማለት ምንድን ነው? እስኪ በትክክል ያየውን ነገር ለአድማጮቻችን ግልጽ አድርገለን። ዛሬ ስቴዲየም ተገኝተ ተከታትላል ጨዋታውን ስታዲየም ውስጥ ጠብ አልነበረ ምክንያቱም ሁለቱም ደጋፊዎች ተለያይተው ነው የተቀመጡት። በመሀላቸውም አድማ በታኝ ፖሊስ ስለነበረ የፀጥታ አካላትም በብዛት ስታዲየም ላይ ስለተሰማሩ የፀጥታ ችግር ብዙም አልተመለከትም። አንዳንድ ጸያፍ ስድቦችን እና ብዙም ስታዲየም ውስጥ መደመጥ የሌለባቸውን አንዳንድ ደቦች ከመስማታችን ውጪ ይህን የሚባል ችግር አልተመለከትም። ከእስቴዲየሙ ውጪ ግን ጨዋታው ከመጀመሩ በፊት በነበሩ ሰዓታት ውስጥ ጸቦች ነበሩ። በእርግጥ ጸቡ ረጅም ጊዜ የቆየ አለ የተወሰነ ደቂቃ የቆየ ቢሆንም ጸቦች በሁለት ገዳሴች መካከል ተከስቶ ነበር። ምን አይነት ነው ማለት በምን ቁሶችም ወርወር በድንጋይ መወራወሮች ነገሮች ነበሩ። ከዛ በኋላ እንግዲህ ጸጥታው ያን ያህል አስጊ አልነበረም። በሰላም መጠናቀቁ ነው የገለጽ ክልን። ጨዋታ ውስጥ ምን ይመስል ነበር? ዜሮ ለዜሮ ነው የተጠናቀቀው። ምናልባት ዜሮ ለዜሮ መጠናቀቁ በጸጥታው ላይያመጣው ያመጣው ነገር አለ ምን ይመስል ነበር? በአጠቃላይ ጨዋታው ይዘቱ እንዴት ነበር? ጨዋታው እንግዲህ ስቴዲየሙ መጫወቻ ሜዳ ትንሽ ቡድኖቹ ኳስም ይዘው ለመጫወት አልቻሉም ነበር እና እምብዛም የግብ ዕድሎችም አልተፈጠሩበትም ነበር ጨዋታው ላይ። ስለዚህ ማራኪ ነው፣ ሳቢ ነው ጨዋታው ለማለት ይቸግረኛል። ሆኖም ግን ከጸጥታ ስጋት አንጻር ጨዋታው አቻ መውጣታቸው በተወሰነ መልኩ ጸጥታው ላይ የሚያሳርፈው ቀጥተኛ ሆነ ተጽዕኖ አለ። ሆኖም ጨዋታው ከተጠናቀቀ በኋላ ግን በተለይ በተለምዶ የቀኝ ጥላፉ ከሚባለው ቦታ ላይ የተቀመጡ የኢትዮጵያ ቡና ደጋፊዎች እና በአጠገባቸው የነበሩ የመቀሌ ሰባ አንደርሳ ደጋፊዎች አንዳንድ ቁሶችን የመወርወር ነገሮችን ተመልክተናል። ጨዋታው ከተጠናቀቀ በኋላ እንዲሁም የመቀሌ ሰባ አንደርሳ ተጫዋቾች እና የአሰልጣኝ አባላት እንዲሁም የክለቡ ስራ አስኪያጅ ጭምር ባልተለመደ መልኩ ትንሽ የኢትዮጵያ ቡና ደጋፊዎችን ለጸብ የሚገፋፋ ተግባርን ሲያደርጉ ተመልክተናል። ማለት ምን አይነት ነገር ለምሳሌ ለምሳሌ በተለምዶ ይሄ ቱሻት የሚባለውን ነገር በሙሉ የመቀሌ ሰባ አንድ እርሳ ተጫዋቶችና ተጫዋቾች አሰልጣኛቸው ገብረመድህን ኃይልን ጨምሮ ሲሰሩ ተመልክተናል፣ ወደ ደጋፊያቸው። ይህ ደግሞ ትንሽ ፖለቲካዊ ይዘት ያለው ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ እንደዚህ ፕሬሳፕ ሲሰሩ ነበር ከወታደለመንግስት አድርገዋል ከተባሉ ወታደሮች ጋርና ያን ለማመልከት የሚመስል ነገር መልክት ያለውን ፕሬሳፕ ሲሰሩ ነበር። ይህም ትንሽ ጥላፎቅ የነበሩ የኢትዮጵያ ቡና ደጋፊዎችን አስቆጥቶ የተለያዩ ስድቦችና አንዳንድ ፖለቲካዊ ይዘት ያላቸውን ክደቦች እንዲሰማ አድርጎናል ከዚህ ውጭ ግን የሚጠቀስ ሌላ የጸጥታ ስጋት አልነበረም ከጨዋታው ውጭስ ሰው ከስቴዲየም ከወጣ በኋላ የጸጥታ ሁኔታ ምን ይመስላል ምን ያህል እንደው በቁጥር በትክክል መግለጽ ቢያዳግትም በቂ የጸጥታ ኃይል ነበረ ጥበቃ ሰውስ እንዴት ነው ወደ ቤቱ የተበተነው በስቴዲየሙ ዙሪያ እንግዲህ ያው አድማ በታኝ ፖሊስ እንደነበረ ይችላሉ የኢትዮጵያ ቡና ደጋፊዎችም በጊዜ ነበር ያንበላሽጡት። የመቀሌ ሰባ እንደርታ ደጋፊዎችም የተወሰነ ጊዜ ስቴዲየም ውስጥ አቆይተው እንዲወጡ አድርገዋል። እኔ በወጣሁበት በዚህ በመንገስ ትራንስፖርት አካባቢ ላይ ትንሽ የተወሰኑ ግርግሮች ሲካሰጡ ነበር። ሆኖም ፖሊስ የመቀሌ ሰባ እንደርታ ደጋፊዎች በሌላ መስመር፣ በተለይ በጊዮን በኩል እንዲሄድ አድርጎ ጠቦችን ለመከላከል ይችላል። ሆኖም ከስቴዲየሙ ደጋፊ የተፈተነ በመጣ ቁጥር ግን በተለይ ስቲፋኖስ፣ ሜክሲኮ ባሉ ቦታዎች ላይ ግን የፖሊስ ኃይል ብዙም ስላልተመለከትኩ እዛ ላይ ጠብ ሊፈጠር ይችላል ዙሪያ ባሉ ፊክስ ኪሎሜትሮች ውስጥም የፖሊስ ኃይል ሁለቱ ደጋፊዎች እንዳይገናኙ አድርጎ ነው የተለያዩ። የኢትዮጵያ ቡና ስፖርት ክለብና ና የመቀሌ ሰባ እንደርታ የዛሬ ጨዋታን በተመለከተ የእግር ኳስ ስፖርት ጋዜጠኛ ኦምና ታደለ ከስቴዲዮም የተመለከተውን ነበር ያካፍለን። በዶቼ ቬለ አድማጮች ስም ክልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ።